ትንቢተ ዘካርያስ ምዕራፍ ሰባት በንጉሡም በዳርዮስ በአራተኛው ዓመት ከሴሉ በሚባል በዘጠነኛው ወር በአራተኛው ቀን የእግዚአብሔር ቃል ወደ ዘካርያስ መጣ። የቤቴልም ሰዎች ሳራሳርንና ሬጌሜሌክን ሰዎቻቸውንም በእግዚአብሔር ፊት ይለምኑ ዘንድ ለሠራዊት ጌታ ለእግዚአብሔር ቤት ካህናት፣ ለነቢያትም ባለፉት ዓመታት እንዳደረግሁት በአምስተኛው ወር መለየትና ማልቀስ ይገባኛልን? ብለው ይናገሩ ዘንድ ልኳቸው ነበር። የሠራዊትም ጌታ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ለምድሩ ሕዝብ ሁሉ ለካህናቱም እንዲህ ብለህ ተናገራቸው። በዚህ በሰባው ዓመት በአምስተኛውና በሰባተኛው ወር በጾማችሁና ባለቀሳችሁ ጊዜ በውኑ ለእኔ ጾም ጾማችሁልኝ? በምትበሉትና በምትጠጡበትስ ጊዜ ለራሳችሁ የምትበሉና የምትጠጡ አይደላችሁምን? ኢየሩሳሌምን በዙሪያዋ ያሉ ከተሞች ገና ሰዎች ባሉባቸው ጊዜ በምቾትም ተቀምጠው ሳሉ፣ ደቡቡና ቈላውም ሰዎች ባሉባቸው ጊዜ እግዚአብሔር በቀደሙት ነቢያት እጅ የተናገረውን ቃል መስማት አይገባችሁምን? የእግዚአብሔርም ቃል ወደ ዘካርያስ እንዲህ ሲል መጣ። የሠራዊት ጌታ እግዚአብሔር እንዲህ ብሎ ተናግሮአል። እውነተኛውን ፍርድ ፍረዱ፣ ቸርነትንና ምሕረትን ሁላችሁ ለወንድሞቻችሁ አድርጉ። መበለቲቱንና ድሀ አደጉን መጻተኛውና ችግረኛውን አትበድሉ፣ ከእናንተም ማንም በወንድሙ ላይ ክፉውን ነገር በልቡ አያስብ። እነርሱ ግን ደንደሳቸውን አዞሩ እንጂ መስማትን እምቢ አሉ፣ እንዳይሰሙም ጆሮአቸውን አደነቈሩ። የሠራዊትም ጌታ እግዚአብሔር በቀደሙት ነቢያት እጅ በመንፈሱ የላከውን ሕጉንና ቃሉን እንዳይሰሙ ልባቸውን እንደ አልማዝ አጠነከሩ። ስለዚህ ከሠራዊት ጌታ ከእግዚአብሔር ዘንድ ታላቅ ቍጣ መጣ። እኔ በጠራው ጊዜ እነርሱ እንዳልሰሙኝ፣ እንዲሁ እነርሱ በሚጠሩበት ጊዜ እኔ አልሰማም፣ ይላል የሠራዊት ጌታ እግዚአብሔር። ወደማያውቋቸውም አሕዛብ ሁሉ በዐውሎ ነፋስ በተንኋቸው። እንዲሁ ከእነርሱ በኋላ ምድሪቱ ባድማ ሆናለች፣ የሚተላለፍባትና የሚመላለስባት አልነበረም። ያማረችውንም ምድር ባድማ አደረጉአት።